ትላልቆቹ ሀያላ የሚፎካከሩባት ታናሿን ደሴት የሆነችውን ሲሸልስን ይመለከታል። በአፍሪካ ምስራቃዊ የውቅያኖስ ጠረፍ ላይ የምትገኘው ትንሿ ደሴት ሀገር ሲሸልስ አጠበቅ ትላልቅ ሀያላ መፎካከሪያ ቦታ ሆናለች። ቻይና ከሲሸልስ ጋር ለዓመታት ዲፕሎማሲያዊ ግንኙነቶችን ስትገነባ ቆይታለች። ዩናይትድ ስቴትስ ግን ወሳኝ ወደ ሆነችው የሕንድ ውቅያኖስ ደሴት የተመለሰችው በቅርቡ ነው። ኬት ባርትሌት ቻይና ና ዩናይትድ ስቴትስ የደሴቱ ነዋሪዎች ልብ ለመማረክ ምን እያደረጉ እንደሆን ለመመልከት ወደ ሲሸልስ ማኃይ ደስ ተጉዛለች። ደረጀ ደስታ እንደሚከተሉ ያቀርበዋል። ሲሸልስ ለጫጉላ ሽርሽር የምታስደስት ደሴት ብቻ አይደለችም። የዓለም ሀያላንንም ለረዥም ዘመን ማርካለች። ሲልቬስትሬ ራደንጎዴ የሲሸልስ የውጭ ጉዳይና ቱሪዝም ሚኒስትር ናቸው። እንዳልሽው የእኛን ልብ ለመማረክ የሚፈልጉ የተለያዩ ኃይሎች፣ የተለያዩ ሀገራት እንዳሉ እናስተውላለን። በሲሸልስ በግዛቷ ላይ የጦር ሰፈር እንደማይኖር ፈጽሞ የውጭ ወታደራዊ ሰፈር እንደማይኖር ወስናለች። በህንድ ውቅያኖስ ከአፍሪካ በስተ ምስራቅና ከባህረ ሰላጤው በስተ ደቡብ ያለው የደሴቲቱ ስልታዊ ስትራቴጂ አቀማመጥ ከጥንት ጀምሮ እስከ ዛሬ ድረስ እንደ አሜሪካ ሕንድና ቻይና ያሉትን ሀገሮች ትኩረት ስበዋል። እንደ አውሮፓ አቆጣጠር በ1963 የቀዝቃዛው ጦርነት ወቅት የዩናይትድ ስቴትስ የሩሲያ ሳተላይቶችን ለመቆጣጠር በማሃዌ ዋና ደሴት ላይ የመከታተያ ጣቢያ ገንብታለች። የ73 አመቱ የደሴቲቱ ነዋሪ ፖልቻው አሜሪካውያን በደሴቲቱ ጣቢያቸውን አቋቁመው የሰፈሩበትን ጊዜ ያስታውሳሉ። እኔ በደሴቲቱ የሚገኘው የአገሬው የቅርጫት ኳስ ቡድን መሪ ነበርኩ የሳተላይት መከታተያው ጣቢያው ቴክኒሻኖችን እንገጥማቸው ነበር። እንደ ኤሮፓ አቆጣጠር በዘጠናዎቹ ውስጥ የሶቪየት ኅብረት ውድቀት ከሆነ ብዙ ዓመታት በኋላ ዩናይትድ ስቴትስ የሲሸልስ ኤምባሲዋን ዘጋች። አንድ ወር ቆይታም የሳተላይት መከታተያ ጣቢያውን ዘጋች። ያ ከሆነ ከሶስት አስርት ዓመታት በኋላ የአሜሪካና ቻይና ፉክክር እየተጋጋለ ባለበት በአሁኑ ወቅት ዋሽንግተን እንደገና አይኗን ሲሸልስ ላይ ተክላለች። ኤድሃም ሎፊ ሲሸልስ ባለው የአሜሪካ ኤምባሲ ጉዳይ አስፈጻሚ ናቸው። የኤምባሲው እንደገና መከፈት ዩናይትድ ስቴትስ ከሲሸልስ ጋር ላለን አጋርነት የምትሰጠውን ትኩረት አጉልቶ ያሳያል። በማሄ የሚገኘው የቻይና ኤምባሲ ለቃለመጠይቅ የቀረበለትን ጥያቄ ውድቅ አድርጎታል። ይሁን እንጂ ዋሽንግተን ባልነበረችባቸው ዓመታት ቻይና ሲሸልስ ውስጥ ዲፕሎማሲያዊ እንቅስቃሴዎቿን አጠናክራለች። ዶክተሮችን ልካለች። ሆስፒታሎች፣ ተመጣጣኝ መኖሪያ ቤቶች፣ የምክር ቤትና የፍርድ ቤት ህንፃዎችን፣ ሁሉንም በነጻ አገንብታለች። ቻይና ለመንግስት ቴሌቪዥን ጣቢያም አዲስ ገንብታ አዲስ ህንፃ ገንብታ በስጦታ አበርክታለች። አሁንም የሴሸልስ የውጭ ጉዳይ ሚኒስትር ራዶንጎዴ፣ ልዩነቱ ቻይና ለሴሸልስ የምትሰጠው ድጋፍ የሚጨበጥ ነው። እነሱን ማየት ትችላለሽ። አሜሪካ የምትሰጠንን ድጋፍ አታዩም። አድሃም ላትፋይ ዩናይትድ ስቴትስ በተለየ መንገድ ድጋፍ እያደረገች ነው ይላሉ። ህንፃዎችን ከመገንባት ይልቅ አቅምን እየገነባን ነው እና በአደገኛ እጽ አዘዋወርነትም ሆነ በህጋዊ ስርዓቱ ወይም የፖሊስ ኃይል ላይ ግብዓቶችንና ባለሙያዎችን ለማቅረብ በምንችልበት ቦታ ሁሉ ያንን በማድረጋችን ደስተኞች ነን። በእውነትም ደግሞ እዚህ ላይ ነው ኢንቨስት እያደረገን ያለ፣ ነው ለወደፊቱ የሚበጅ ዘርን እየዘራን ነው። ስለዚህ አዎ፣ ከህንፃ ጋር አንድ አይነት ነገር አይደለም፣ ግን ይህን ማድረግ የበለጠ አስተዋጽኦ እንዳለው እናምናለን። ያ ግን እዚህ ያሉ የአንዳንድ ነዋሪዎችን ልብ ለመማረክ በቂ ላይሆን ይችላል። ፍራንሲስ ኡዴስኮ የሴሸልስ ዋና ከተማ ቪክቶሪያ ነዋሪ ናቸው። ቻይና ሲሸልስን ብዙ ትረዳለች። ስለሆነም ሰዎች በአጠቃላይ ለቻይና በጣም አዎንታዊ የሆነ አመለካከት አላቸው። ዩናይትድ ስቴትስ ግን ምናልባት በዘጠናዎቹ ውስጥ ትታ ስለሄደች ይሆናል ከአሜሪካውያን ጋር ያን ያህል ብዙ አንገናኝም። አንዳንድ ነዋሪዎች አገራቸው በቀጠናዊ ፖለቲካዊ የኃይል ጫዋታ በመሳሪያነት እየዋለች ነው ብሎ ቢሰጉም የፕሬዝደንት ዋቭል ራምካላዋን አቋም ግልጽ ነው። ሴሸልስ የዚህ አካል አይደለችም። እስካሁን በወደባችን የቻይናን ጦር መርከቦች፣ የህንድ የጦር መርከቦች፣ የአውሮፓ የጦር መርከቦች የአሜሪካ የጦር መርከቦች እንቀበላለን። ምክንያቱም ከሁሉም ጋር ወዳጆች ነን። ከዓለም ሁለት ሶስተኛው የነዳጅ ዘይት የሚተላለፉበት የህንድ ውቅያኖስ ቁልፍ የመተላለፊያ ውሃ መንገድ ነው። ይህም በአካባቢው ተጽዕኖ ለመፍጠር በሚፎካከሩት የአካባቢው ፖለቲካ ተቀናቃኞቹ እንደ ቻይና እና ዩናይትድ ስቴትስ ዘንድ ሲሸልስ በካርታው ላይ ጎልታ እንድትታይ ያደርጋታል።